ከአምሳ ዓመታት በላይ መሪር ትግል ያካሄደችው ይህች ሀገር ለዓላዊነቷን ባስከበረች ከወራት በኋላ በሥልጣን ሽኩቻ ከሁለት ዓመታት በላይ ለአስከፋ የእርስ በርስ ግጭት መዳረጓ የዜና ርዕስ መሆኑ አልቀረም። በዓለም አቀፍ ማህበረተሰብ አካላትና በተባበሩት መንግስታት አማራጭ ዘዴ በማፈላለግ ተቀናቃኙ ሪክ ማቻር እና በስልጣን ላይ የሚገኙት ፕሬዚዳንት ሳልቫኪር ማያርዲት በጋራ የአንድነት የሽግግር መንግስት እንዲመሰርቱ የተደረገው ስምምነት ፈር ሳይዝ ምክትል ፕሬዚዳንት የነበሩት ሪክ ማቻር ከስልጣናቸው መወገዳቸው ተደምጧል። ተቀማጭነታቸው እዚህ አዲስ አበባ የሆኑት የሀገሪቱ አምባሳደር ጄምስ ፒትያ ሞርጋን በጽህፈት ቤታቸው ማብራሪያ ሰጥተውበታል። ከሐምሌ አምስት የጀመረ ዶክተር ሪክ ከሀገሪቱ ፕሬዝደንት ጋር ሆነም ከፓርቲ አባሎቻቸው ከኤስፒኤል አይዮ ጋር ግንኙነታቸውን አቋርጠዋል። በጁባ ያለው የገዛ ድርጅታቸው አማራጭ መንገድ ለመፈለግ በመገደዱ በጊዜያዊነትም ሆነ በዘላቂነት ከፓርቲው ኤስፒኤልኤ አይዮ አባል ጄኔራል ታባን ደንግ ጋይ ሪክማቻር ቴኒን እንዲተኩ የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት አድርጎ መርጧቸዋል። ሆኖም ጉዳዩ ይህንኑ ፓርቲ የሚመለከት ነው። የሀገሪቱ ፕሬዚዳንት ጀኔራል ሳልቫኪር ማያርዲስ እና የመንግስታቸው ባልደረቦቻቸውን በሚመለከት ግን በሌላው የፖለቲካ ፓርቲ ውስጥም ሆነ የሽግግር የአንድነት መንግስት ጣልቃ የሚገባ አይደለም። ታባኒዝናው ቫይስ ፕሬዚደንት of the Republic of South Sudan. ከሰሞኑ የተኩስ አቁም ስምነቱ ከምን ላይ እንደሚገኝና ሪክ ማቻር በገዛ ፈቃዳቸው የሚጋሩትን ስልጣናቸውን እንደለቀቁ የሚቆጠር የሆነ ወይ በማለት ጥያቄውን አቅርቤላቸው የሚሉት አዎ ተኩስ አቁሙ በስራ ውሏል። የምሰጠው መልስ በትክክል ተኩስ አቁሙ ተከብሯል ነው ፕሬዚዳንቱ ሰራዊቱ ሁሉ ወደ የጦር ሰፈሩ እንዲመለስ ካዘዙ በኋላ የተከናወነ ነው። በውሉም መሰረት ሪክማቻር ወደ ጁባ እንዲመጡና ለሽግግር መንግስቱ ምስረታ እንዲሳተፉ ለቀረበላቸው ጥያቄ መልስ አልተገኘም። የሪክማቻር ቡድን አባላት መልስ በማጣታቸው እንደ ሕጉ በአርባ ስምንት ሰዓታት ውስጥ ውሳኔ ላይ መድረስ ስለነበረባቸው ተግባራዊ አድርገውታል። After they were not able to contact RIAC anymore, they came up with the decision that first they wanted somebody to act in RIAC's place. የተባበሩት መንግስታት የሰላም አስከባሪው ኃይል በሀገሪቱ ሰላም እንዲሰፍን ጥረት አድርጓል። በዚህ አዲስ በተፈጠረ ሁኔታ ዓለም አቀፉ ድርጅት ያስተላልፋቸውን ውሳኔዎች ለማክበር መንግስቱ የተባበሩት መንግስታት የሰላም አስከባሪው ኃይል በቂ ሰራዊት አለው። ሌላ ተጨማሪ ኃይል ማስፈለጉ ለእኛ አልታየንም። አንድ ነጻ የሆነ ሀገር፣ ሉዓላዊ የሆነ ሀገር በሌላ ኃይል የሚወረርበት አይታየንም። ይህንን መሰል ድርጊት እኛ ወረራ ነው የምንለው። ይህን አንቀበልም። ማንኛውንም የውጭ ኃይል አናስተናግድም። ያለው የሰራዊት ብዛት በቂ ነው። የተስማማንበት ውል አልፈረሰም። ሪክ ማቻር አንድ ግለሰብ ነው። የራሱ ቡድን ከእኛ ጋር እየሰራ ነው። ጄኔራል ታባን ዴንግ የኤስፒኤልኤ አይኦ ኃይል የበላይ አዛዥ ሆነዋል። ስለዚህ የዓለም አቀፍ ኃይሉ በደቡብ ሱዳን መሰማራቱ አይታየንም። የውጭ ማንኛውም ኃይል ጣልቃ ገብ ነው የሚሆነው። ስለዚህ አስፈላጊ አይሆንም ለዚች ሀገር ከአምሳ ዓመታት በላይ ተሰውተናል። ማንም አይደል የወሰነልን፣ በራሳችን ተነሳሽነት ነው። ለዚህም ነው የተዋጋኑ እና እንዴት ህይወታችንን መምራት እንዳለብን አሰልጣኝ አስፈልገንም። ጌታቸው ተድላይ ልን ጊዮርጊስ ለዶቼ ቬለ ራዲዮ፣ ከአዲስ አበባ